አድማጮች፣ አሁን የሳምንቱ የረፍት ጊዜ መጀመሪያ የዕለተ አርብ ምሽት ምርጥ ዜማ የሚሰማበት ነው ሰዓቱ። ታዲያ የምሽቱን ምርጥ ዜማ የሚጋብዝልን አዳዲስ ሥራዎቹን ይዞ ሰሞኑን ዋሽንግተን የዘለቀው እውቁ ድምፃዊ ጎሳዬ ተስፋዬ ነው። ሰላም ጎሳዬ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ አሉላ፣ ያንተነ ስራህን ባልደረቦች በአጠቃላይ ሰሜን አሜሪካ የሚገኙ ወዳጆቼ፣ አድናቂዎቼ እንኳን ደህና ቆያችሁ ማለት እፈልጋለሁ። መልካም። ቀደም ብዬ በመግቢያ እንደጠቀምኩት የምሽቱን ዜማ የምትጋብዝልን አንተነህና፣ ከአዳዲሶቹ ስራዎች የትኛውን ዜማ ነው የምትመርጥልን? እግረ መንገድህን ስለምትመርጠው ዜማም ጥቂት ንገረን። ሲያምሽ ያመኛል ነው በእርግጥ ይህ ዘፈን ለባለቤቴ በአንድ ወቅት እሷና ሞቤኝ ትንሽንም ስሜት የተጎርቶ የጻፍኩት ስራ ነው። መቼም ስሜት ተፈንቅሮ ስትሰራ ያለውን ነገር ታውቀዋለህ እና ከዛ ስሜት ነው የሰራሁት። ግን ከመንገዱን ደግሞ አሉላ እንደምታቀበውን ሰዓት፣ ሀገራችን ያለችበትን ሁኔታ ሁላችንም እናውቀዋለን። በላይ ጸሎት የሚያስፈልገን ጊዜ ነው። የሃይማኖት አባቶች ኃይላቸውን ጉልበታቸውን፣ መንፈሳቸውን አሰባስበው በጸሎት የሚተጉበት ሊተጉ የሚገባበት ሁኔታ ላይ እንደመሆኑ መጠን ኢትዮጵያን ሲያማት ያመናል የምንልበት ሁኔታ እንደመሆኑ መጠን ጸሎት የሚያስፈልገን ሰዓት ነው እና በአካል ካላቂዎች ጋር ነገ በኢኮቴጅ ተገናኝቼ ወደ ወዳችን እስከምንጫወት ራሴችን በፍንም ትጋብዝብኝ በእውነት በጣም ደስ ይለኛል። আঞ্চলী শুরবো কাছে জনে রে দেখো মুনছি দেখা গুণালো কাশি দে গুন মি গোলা

Cabaret, can I am the on the and in the maggie's my the ዓመቱ የተባረከ የፍቅር የሰላም የጤና የምንተሳሰብበት የጎሪጥ የማንተያይበት የምንዋደድበት ሐሳብ ለሐሳብ የሚነጋገርበት ተነጋግረንም የምንፈታበት አመት ያድርግልን ማለት ፈልጋለሁ። እንግዲህ ነገ ደግሞ ቆንጆ ጊዜ ይኖረናል። በዲና አካባቢው የምትኖሩ ውድ አድናቂዎች እንግዲህ በነገው ዕለት በኤኮስቴጅ ዝግጅቴን ከራስ ባንድ ጋር በመሆን አቀርብ ይሆናል። ቱርም አደርገው እንግዲህ ከራስ ፕሮሞሽን ጋር ነው። ነገ ቆንጆ ጊዜ እንደ እግዚአብሔር ፈቃድ ይኖረናል ብዬ አስባለሁ። ክሪስማስ አለ፣ አዲስ አመት አለ። እንግዲህ ከወዲሁ መልካም የአውደ አመት ጊዜ ይሁንላችሁ። አሉላ፣ ይህን እድል ስለሰጠህን እጅግ አድርግ ያመሰግናል። ጎሳዬ እኔም አመሰግናለሁ። በቀጠሯችን መሠረት ወደ ስቱዲዮ ብቅ ብለህ ደርዝ ያለው ወግ ይኖረናል። በሀገራችን ወግ መሰረት መልካም በዓል፣ መልካም ቆይታ ላንተም quando be ਜੇਂਦਰੋ ਨਿੱਕੇ ਪਰਵਾਨਾ ਚਾਂਚੇ ਸਤ ਪਾਈ ਲੈਨੇ ਆਂ ਆਉ ਕਮਾਲਿਤ ਲੈਣਾ ਤਾਰੇ ਲਾਏ ਲਾਏ ਜੇਂਦਰੋ